ከየስድስቱ የዓለም ስደተኛ አንዱ ሶሪያዊ ነው። የዓለም አቀፉ ድርጅት አጥኚዎች እንደሚሉት መሰደድ መሸሽ ያልቻለው አንድም ይሰቃያል አሊያም ያልቃል። ሶሪያም በባለሙያዎቹ መግለጫ አንድ ትውልድ አታለች። ከአጥኚዎቹ አንዱ የተባበሩት መንግስታት ድርጅት የሰብአዊ መብት ጉዳይ ተወካይ ኢቫን ሲሞኖቪች ምሳሌ አላቸው። ገና አስራ አምስተኛ ዓመቱን የደፈነ ወጣት ወደ ትምህርት ቤት ይጓዝ ነበረ። ዴር አልሱር ከሚገኘው የመንግስት ኃይላት ኬላ ሲደርስ ተያዘና፣ ወታደራዊ ደህንነቶች ወደ ደማስቆ ወሰዱት። ታሰረ፣ ተገረፈ፣ በዱላ ብዛት ሞተ። ሌላ ቀን፣ ሌላ ስፍራም፣ ሌላ ግድያም። አጥኚዎቹ የመንግስትና የተባባሪዎቹ ሩሲያን በስም ላለመጥራት ይመስላል፣ የጦር ጀቶች ኢድሊብ በሚገኝ አንድ የአሳ መሸጫ መደብር ላይ በጣሉት ቦምብ ዘጠኝ ሰው ገደሉ ይላሉ። ሁለቱም የ15ና የ16 ዓመት ወጣቶች ነበሩ። ሲሞኖቪች እንደሚሉት አሸባሪ ቡድናትም በራሳቸው መንገድ ይገላሉ። የ16 ዓመቱን ወጣት በድንጋይ ወግረው ገደሉት። የወጣቱ ወንጀል ቡሽቲ ነው የሚል ጥርጣሬ ብቻ ነበረ። አንዷን የዛይድ ልጃገረት ደግሞ አፈኗት፣ ደፈሯት። የዓለም አቀፉ ድርጅት የአስቸኳይ እርዳታ ተጠሪ ስቴፋን ኦብሬን በበኩላቸው ሌላ አሳዛኝ ታሪክ ይተርካሉ። ሶሪያ ውስጥ 590 ሺህ ህዝብ ተከቧል። አብዛኛው የተከበበው በሶሪያ መንግስት ነው። በተባበሩት መንግስታት ድርጅት የሶሪያ አምባሳደር በሽር አልጃዕፈሪ በመንግስታቸው ላይ የሚሰነዘረውን ወቀሳም አጣጥለውን የነቀፉት አምባሳደሩ እንደሚሉት ውንጀላው በሙሉ መንግስታቸውን ለማሳጣት ሆን ተብሎ የተቀነባበረ ሴራ ነው። አምባሳደሩ ለስብሰባው ባደረጉት የ15 ደቂቃ ንግግር ሳዑዲ አረቢያን አሸባሪዎችን ታደራጃለች፣ ታስታጥቃለች፣ ታዘምታለች፣ ከሶሪያ አልፋ የመንን ትደበድባለች በማለት በተደጋጋሚ ወቅሰዋታል። የሶሪያ መንግስት እንደ ጦር ግንባሩ ሁሉ በዲፕሎማሲውም ፍልሚያም የሩሲያ ድጋፍ አልተለየውም። ይሁንና የተባበሩት መንግስታት የአስቸኳይ እርዳታ ጉዳይ ኃላፊ ኦብሬን የሶሪያ መንግስት ለዜጎቹ የተላከ የእርዳታ እህል ሳይቀር ይቀማል ባይ ናቸው። የሶሪያ ዜጋ አማካይ እድሜ በዚህ አጭር ጊዜ በሀያ ዓመት ቀንሷል። ከህዝብ የሚቀማው የእርዳታ ቁሳቁስ ከሚታመነው በላይ ነው። የልጆች የዱቄት ወተት ሳይቀር ይቀማል። እንዲያው በፈጣሪ ይህ ምን ማለት ነው? የሶሪያ መንግስት አሸባሪ ይባሉ ለዘብተኛ ደፈጣ ተዋጊዎች በህዝብ ላይ የሚያደርሱት ግፍ በደል የሚገታው ጦርነቱ ሲቆም መሆኑን የሚጠረጥር የለም። ጦርነቱን ለማቆም የሚረዳው ድርድር ግን በየጊዜው መጀመሩ ከመነገሩ መፍረሱ ነው የሚሰማው። ተፋላሚ ኃይላትን የሚሸመግሉት የተባበሩት መንግስታት ድርጅት ልዩ መልክተኛ ስቴፋን ደ ሚስቱራ እንዳሉት አሁንም የሰላም ስምምነት አይደለም፣ የድርድሩ ቀጠሮ ራሱ ሩቅ ነው። ምናልባት በመጪው ሐምሌ ቀጠሮ ይይዝ ይሆናል፣ አሁን አይደለም።